ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርብላችሁ ጉዳዮች መካከል ያገር ግን ያው እንደ ማንኛውም ታዳጊ ሀገር ልጆች በተለያዩ ችግሮች ምክንያት ያንን መሰረታዊ እውቀት ሳይዙ የሆነ ሌበል ላይ ይደርሳሉ። ኤጁኬሽን ፎር ኢትዮጵያ ትምህርት ለኢትዮጵያ ኢትዮጵያውያን ተማሪዎች ዓለም አቀፍ ተወዳዳሪ የሆኑ ዘንድ ለማገዝ ያለመ ተቋም ነው። በተቋሙ ዙሪያ ያሰናዳነው መሰናዶ በምሽቱ ይደመጣል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩ እመራለው። የምስልና ድምፅ ቅንብሩን የሚከውንልን ንጉሱ ታምሬ ነው። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። ኤጁኬሽን ፎር ኢትዮጵያ ትምህርት ለኢትዮጵያ ኢትዮጵያን ተማሪዎች ዓለም አቀፍ ተወዳዳሪ የሆኑ ዘንድ ለማገዝ ያለመ ተቋም ነው። ተቋሙ ይበልጡ ነው የሚታወቀው እሳ አቋማ በተሰኘው ሳይንስ፣ ቋንቋና ሂሳብ ላይ ባተኮረው ነጻ የትምህርት አውታሩ ነው። ስለ ተቋሙ እንቅስቃሴና ፋይዳ የበለጠ ለማወቅ የተቋሙን መስራች ሊና ጌታቸውን አነጋግረናል። ሊና ተቋሙን ለመመስረት ያበቁ ምክንያቶችን ቀድማ ታስረዳናለች። መጽሐፉ ላይ ያለው ትምህርት ባይገባችሁ እኛ እንደ ትልቅ ወንድም እህት፣ ወይም አስጠኝ ሆነን እንረዳችኋለን። ኤዱኬሽን ፎር ኢትዮጵያን ለመመስረት የተለያዩ የገፋፉኝ ምክንያቶች አሉ። እና ከነዚህ መሀል ጥቂቶቹን ለመናገር ያህል ያው በመጀመሪያ የትምህርት ዓለም ውስጥ ስለነበርኩኝ በዚህም በትምህርት ዓለም ውስጥ የኖ መምህርም ሆኜ አገልግ ያለው እና በዛ ጊዜ የተለያዩ የትምህርት ሁኔታዎችን ከተለያዩ ሀገሮች የመቅሰም አጋጣሚው ነበረኝ እና አንድ እሱ ጠቅሞኛል። ሁለተኛ ነገር ደግሞ ከጥቂት ዓመታት በፊት የቻይንኛ መማሪያ መጽሐፍን አዘጋጀች የነበረ ይሄ መጽሐፍ ለአማርኛ ተናጋሪዎች ቻይንኛን ጀማሪ ለጀማሪዎች ቻይንኛን የሚያስተምር መጽሐፍና አብሮት ያለ ደግሞ የድምፅ ቅጂ ነበር እና በዛ ጊዜ ተማሪዎች ምን ያህል አንደኛ የዲጂታል ትምህርት ፍላጎት እንዳላቸው፣ ከሁለተኛ ነገር ደግሞ የተለያዩ ይዘቶችን በራሳቸው ቋንቋ የመማር ፍላጎት እንዳላቸው አየሁኝ እና አሁን በኢትዮጵያ የትምህርት ሲስተም ላይ የተለያዩ በቋንቋ ምክንያት የማይገባቸው የተለያዩ ትምህርቶች ስላሉ ያንን ጋፕ የሚፈጠረውን ክፍተት ለመሙላት ትምህርት ቤቶችንም ለመደገፍ፣ ተማሪዎችንም ለመደገፍ ይሄ ተቋም ቢነሳ ጥሩ አይነት ውጤቶች እናገኛለን በሚል ነው የተመሰረተው ማለት ነው። ሴን ነምበር ኦፍ ብሎክስ። እናንተ ተቋም ከትምህርት ጋር በተያያዘ በሚያደርጋቸው እንቅስቃሴዎች ውስጥ ከመረጣቸው መንገዶች መካከል አንዱ የዲጂታል መንገድን መጠቀም ነው። በተለያዩ ቪዲዮዎች የታገዙ ትምህርቶችን ተማሪዎች በቀላሉ እንዲያገኙ የሚያደርግ አሰራር አላችሁ። ለምንድን የዲጂታሉን መንገድ መጠቀም ፈለጋችሁ? ይህን በማድረጋችሁ ውስጥ ተማሪዎችን በምን ደረጃ ለመጥቀም ቻላችሁ? እንግዲህ፣ ሳቋማ የተባለው መድረካችን ሳይንስ ቋንቋና ማትስ ብዙ ለተማሪዎች የሚከብዱ ትምህርቶች ስለሆኑ የነዛን የመጀመሪያዎቹን ፊደል ወስደን ሳይንስ ቋንቋ ማት ሳቋማ ብለን ነው የጠራ ነው። የዲጂታል መንገድ አሁን እንደምታውቁት፣ ያው ዲጂታል ማንኛውንም ይዘት ማንኛውንም ኮንቴንት ለማየት መዝናኛም ይሁን ሃይማኖታዊ የሚሆን ትምህርታዊ የሚሆን መረጃን ለመለዋወጥ በጣም በሚያስደንቅ ፍጥነትና በሚያስደንቅ ምቾት እየተጠቀምንበት ይገኛልና ይሄ በቃል አይደል፣ ያው ተማሪዎችን በቀላሉ ለማግኘት እና ያም ብቻ አይደለም፣ መምህራን ጥሩ የምንላቸው መምህራን ኢምፓክታቸው ወይም ደግሞ ተጽዕኗቸው ከአንድ ክፍል ከአንድ ትምህርት ቤት ወጥቶ ጎልቶ በተለያየ አካባቢ የሚገኝን ተማሪ እንዲያገኙ የሚያስችል ነው፣ የዲጂታል መድረክ ማለት ነው። ስለዚህ ከዛ አኳያ በቃ ለእኛ ምንም ምንም ጥያቄ የለውም ይሄ ጠቃሚ እንደሚሆን። ስለዚህ ተማሪዎችን እነዚህን ትምህርቶችን በሳይንስ ዙሪያ ያሉትን ትምህርቶች በቀላሉ ለማዳረስ በደንብ ተጠቅመንበታል ማለት ነው። ሰቋማ እንጠቀማለው። በጣም ነው የጠቀመኝ። ያው እከታተራለሁ በሚያስፈልገኝ ሰዓት። ቀን የተማልኩትን ማታ ላይ ደግምበታለሁ እና በዛ ሰዓት ላይ ደግሞ በጣም ነበር የጠቀመኝ። በጣም ነው የሚያስረዱት። እኔ ሁሉም ሁሉም በቃ ሁሉም ትምህርት ላይ በጣም ነው ያሻሻል። እንግዲህ የዲጂታል ጉዳይ ከተነሳ ኢትዮጵያ በዲጂታል አውታር ረገድ ገና ስራዎችን እየሰራች ያለች ሀገር ናት። አንዳንድ ስፍራዎች እንዲሁም ይሄ የዲጂታል ሽፋኑም የማይደርስባቸው ስፍራዎች አሉ። በስራችሁ በአገልግሎታችሁ ላይ የገጠሙ ተግዳሮቶች አሉ ወይ? እንዴትስ ነው እነዚህ ነገሮች ለማስተካከል ለመሸፈን ጥረት የማታደርጉት? አሁን የዲጂታል አክሰስ ወይም ደግሞ የኢንተርኔት አክሰስ ሀገራችን ውስጥ በጣም እየተስተካከል እና ከዋጋ አንጻርም አፎርደብል እየሆነ ወይም ደግሞ በጣም አማካይ ገቢ ላለው ሰውም ይሄ አላደለ ዓለምን መቀላቀል አጋጣሚው የበዛ ነው የሚገኘው። ቢሆንም ቅድም እንዳልከው የተለያዩ አካባቢዎች ላይ የሚገኙ ተማሪዎች አክሰስ አይኖራቸውም፣ ወይም ደግሞ በሚፈልጉት መጠን በሚፈልጉት ጊዜ ማግኘት አይችሉም። እሱን በተቻለን አቅም ምንድነው ሀሳባችን? ኦፍላይንም አክሰስብሊቲውን ለመፍጠር ሞክረናል። አፕሊኬሽን አዘጋጅተን ነበረ። አፕሊኬሽናችንንም አሁን እያሻሻለን እንገኛለን። የአፕሊኬሽኑ ዋና ዓላማ ምንድነው? ልጆች ስልካቸው ላይ ወይም የተለያዩ ዲቫይሶቻቸው ላይ ስማርት ዲቫይሶቻቸው ላይ ጭነው ከዛ ኢንተርኔት ባላቸው ሰዓት መጫን ይችላሉ። ከዛም በኋላ ከኢንተርኔት ደግሞ ሳይኖራቸው ሲቀር መመልከት ይችላሉ። ስለዚህ ያንን ለመክፈት ያንን እድል ለመክፈት እንደዛ አዘጋጅተን ነበር። በተጨማሪም ደግሞ ኦፍላይን አክሰስ በማንኛውም አጋጣሚ እንዲኖር ለምሳሌ እኛ በፍላሽ እስከ መስጠት ድረስ ማለት ነው ማለት ዳውንሎድ አድርገን ለሚፈልጓቸው ተቋማት ወይም ደግሞ ተማሪዎች ለማዳረስ የተቻለንን እናደርጋለን። ይህንን የምናደርገው ምንድን ነው፣ ያው መጨረሻ ላይ ተማሪው በሚፈልግበት ሰዓት ያንን ትምህርት ማግኘት ይኖርበታል እና ያ ኢንተርኔት ደግሞ በተለያዩ አጋጣሚዎች ምክንያት ለሁሉም ሁሌም ላይዳረስ ይችላል። ስለዚህ በዚህ ሁኔታ ነው እየሞከረን ያለ ነው። ግን አሁን ጦርነቱ ምንድን ነው ሞር እን ሞር ተማሪዎች ቀጥታ የኢንተርኔት አክሰሳቸው በጣም እየጨመረ ስለሄደ ኦፍላይን የሚለውና ወይም ደግሞ ሁሌም ለማያገኘው ሰው የምንለው ራሱ አሁን ከአመት እስከ አመት እየተቀያየረ ነው። አሁን የዛሬ ሁለት ዓመት የዛሬ ሶስት ዓመት ምናልባት ሙሉ ሙሉ በሙሉ በስትሪሚንግ ደረጃ ላይ የምንደርስ ይመስለኛል። እንደሁም ከዛ በፊት እንደዚህ ያሉ እንቅስቃሴዎች፣ እንደዚህ ያሉ አውታሮች የኢትዮጵያን ትምህርት በማዘመን የሚፈለገውን አይነት ብቃትና ጥራት ያለው ትምህርት በማዳረስ ረገድ ሚናቸው ምን ያክል ነው? እንግዲህ ጠቀሜታው ጎላ ያለ ነው ብዬ ነው የማስበው። ምክንያቱም እኛ ትምህርት ቤቶችን ለመተካት ወይም መደበኛ አስተማሪዎችን ለመተካት አይደለም የምንሰራው። ምንድነው ትምህርት ቤት የሚማሩትን ትምህርቶች በቀላሉ እንዲገባቸው ወይም ደግሞ የኛ ዋናው ትልቅ ችግር ብዬ የማስበው ሁኔታ ምንድን ነው? መሰረት አለመያዝ ነው የተማሪዎቻችን መሰረት አለመያዝ። ይሄ ማለት ምንድን ነው? ለምሳሌ የስምንተኛ ክፍል ተማሪ ከአንደኛ ክፍል እስከ ሰባተኛ ክፍል ብዙ አይነት ነገሮች መማር ነበረበት። ከዛ ስምንተኛ ክፍል ሲደርስ ያው የተለያዩ ነገሮችን ይጨምራል እንጂ መሰረቱን መያዝ ነበረበት። የኛ ሀገር ግን ያው እንደ ማንኛውም ታዳጊ ሀገር ልጆች በተለያዩ ችግሮች ምክንያት ያንን መሰረታዊ እውቀት ሳይዙ የሆነ ሌቭል ላይ ይደርሳሉ፣ የሆነ ደረጃ ላይ ይደርሳሉ። እና ያ ደግሞ ትምህርት ቤት ሲገቡ ለምሳሌ የስምንተኛ ክፍል ተማሪ ከሆነ ክፍል ውስጥ መምህሩ ከአንድ እስከ ሰባት የነበረውን ነገር የመከለስ ጊዜም ሆነ አቅም አይኖረውም። ስለዚህ የዲጂታል ትምህርት በዛ ሰዓት ነው የሚጠቅመው። ምክንያቱም ፋውንዴሽናል የሆኑ ነገሮችን ለመከለስ ወይም ደግሞ ተማሪው ራሱ ይሄ ነገር እኮ አልገባኝም፣ ይሄንን በዚህ ጉዳይ በዚህ ዙሪያ ይሄ አስተሳሰቤ ብዙም የላቀ አይደለም ብሎ ራሱን ገምግሞ ራሱ ማየት ይችላል እና በዛ አኳያ የምናያቸው አስተያየቶች ሲሰጡን በላደለ ከተማሪዎች ጠቃሚ የሆኑና በቃ ለተማሪዎች ቤዝ የማስያዝ ፋውንዴሽናል አንደርስታንዲንግን የመጨመር ሚና እንደሚጫወት ይነግሩናል። እኛ ደግሞ በተቻለን አቅም ተማሪው የሚፈልገውን ለመስጠት እንሞክራለን። ያው ሁሉንም የሚፈልገውን ነገር ለማሟላት አንችልም፣ ግን መሰረታዊ የሆኑትን ነገሮች ለማሟላት ሁሌም ቢሆን ከተማሪዎቻችን ጋር ያለንን ቅርበት ለማጎልበት እንሞክራለን። መልካም ሊና፣ እንግዲህ በስካሁኑ እንቅስቃሴያችሁና ጉዟችሁ በርካታ ተማሪዎችን ለማገዝ ችላችኋል። ስለ ወደፊት እቅዳችሁ ጥቂት በይን። እስካሁን እዚህ ደርሳችኋል። የወደፊት እቅዳችሁ ምንድን ነው? ምን ነገር ላይ ነው መድረስ የምትፈልጉት? እኛ እንግዲህ አላማችን፣ ራእያችን ብለን የምናስበው ምንድን ነው? ማንኛውም ተማሪ ትምህርት ቤት ያለውን ጊዜ በስነስርዓት ተጠቅሞ ፋውንዴሽናል አላ አይደለ እኔ አሁን እንደ ሰባተኛ ክፍል ተማሪ የሰባተኛ ክፍል ተማሪ ማወቅ ያለበትን ነገር ሁሉ የማወቅ ከሆነ በራስ የሚያለኝ መተማመን እየጨመረ ይሄ፣ በተለያዩ ኢትዮጵያ ቋንቋዎችም ማዳረስ እንፈልጋለን። ይሄ ነው ራዕያችን እና አሁን ደግሞ ቴክኖሎጂው የዘመነው ስለመጣ ትምህርትን ተማሪዎቻችን ራሳቸው ማሻሻል ብቻ ሳይሆን ተወዳዳሪነት እንዲኖራቸው፣ በዓለም ላይ ተወዳዳሪነት እንዲኖራቸው የማድረግ ራዕይ አለን እና እሱን ለማሳካት ደግሞ ከተለያዩ ባለድርሻ አካላት ነው የሚባሉት ከነሱ ሁሉ ጋራ እንሰራለን። ይህም ማለት ምንድነው? ተማሪዎች ለብቻቸው ስለ ትምህርታቸው መወሰን አይችሉም። አንደኛ በብዛት የእድሜ ክልላቸው ወጣቶች ስለሆኑ ወይም ልጆች ስለሆኑ። ሁለተኛ ነገር ደግሞ የትምህርት ጉዳይ የተለያዩ አካላትን ይነካል። ለምሳሌ ቤተሰቦችን፣ ለምሳሌ የትምህርት ቤት አስተዳደሮችን፣ የመንግስት ተቋማትን ወዘተ እና እነሱ ሁሉ ሁላችንም አላማችን አንድ ነው። የኢትዮጵያ ተማሪዎች ብቁ እንዲሆኑ ማድረግ እና ከሁሉም ጋራ በአንድ ላይ በመስራት ይህንን ራዕይ እውነት ለማድረግ እውን ለማድረግ እንሞክራለን ማለት ነው። ሊና ጌታቸው ኤዱኬሽን ፎር ኢትዮጵያ ወይንም ትምህርት ለኢትዮጵያ የሚለው ተቋም መስራች ነች። ከትምህርት ጋር በተያያዘ ኢትዮጵያዊ ሕፃናትን ለማገዝ የሚንቀሳቀስ መርሀ ግብር ነው። የጀመራችሁት ደግሞ አድጎ ዳግም የያዥ ሀሳቦችን ለማውራትና ለመነጋገር ያብቃን። በጣም አመሰግናለሁ። በድጋሚ መልካም ቀን እንልሽ። አመሰግናለሁ። ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት። ከአሜሪካ ድምፅ የሚተላለፍ ወጣቶች ላይ ያነጣጠረ መርሃ ግብር ነው። ወደ ቀጣዩ ዘገባችን ስንሻገር ለምስራቅ ሸዋ ዞን ባቱ ከተማ መገኛ በሆነው በደንበል ወይም ዝዋይ ሐይቅ ላይ የየብስ ጉዞ በመከልከሉ የደሴቱ ነዋሪዎች በችግር ላይ መሆናቸውን ገልጸዋል። በሐይቁ ከሚገኙት ደሴቶች አንዱ በሆነው ቱሉ ጉዶ ነዋሪ የሆኑት አስተያየት ሰጪ የባቱ ከተማ ትራንስፖርት ጽህፈት ቤት ከወር በፊት የሞተር ጀልባ እንቅስቃሴን ማገዱን ገልጸው በዚህም የተነሳ የደሴቶቹ ነዋሪዎች ለሕክምናና ለምግብ እጥረት ችግሮች ተጋልጠዋል ብለዋል። የዚህን ጉዳይ ዝርዝር ገልሞ ዳዊት ያጋራናል። በኦሮሚያ ክልል ምስራቅ ሸዋና አርሲ ዞኖች መካከል በሚገኘው የደንበል ወይም ዘዋይ ሐይቅ ላይ ከወር በፊት የጸጥታ ችግር በሚል ምክንያት የሞተር ጀርባ የየብስ ጉዞ በመከልከሉ የደሴቶቹ ነዋሪዎች ተቸግረው እንደሚገኙ ከመካከላቸው ለደህንነታቸው ስለሚሰጉ ስማቸው እንዳይገለጽ የጠየቁ አስተያየት ሰጪ ለአሜሪካ ድምፅ ተናግረዋል። ይህ የቱሉ ጉዶ ደሴት ነዋሪ የሆኑት ግለሰቡ የመኖሪያና የሃይማኖት መካናት ከሆኑትና በቁጥር አምስት በሚደርሱት በነኚህ ደሴቶች ማለትም ቱሉጉዶ፣ ፉልድሮ፣ ቀደቻ፣ ገሊላ ና ደብረሲና የሞተር ጀልባ ጉዞ ወሳኝ መሆኑን በመጥቀስ በክልከላው የደረሰባቸውን ስጋት ያስረዳሉ። አስጊነቱ በጣም ከባድ ነው። አንደኛ አስጊነቱ ምንድን ነው? ይህ የጀልባ ጉዳዩ በጣም በአስቸኳይ ካልታየለት ሰው አርሶ ወይንም ሆነ የሚኖረው እርሻችንም ንብዳችንም ምናችንም ሀይቁ ነው። ከኛ ከደሴቱ ነው። ጀልባው እየዞረ ደሴቷን እየዞረ ጀልባው እየመዘነ ያው በኪሎ ነው የሚሸጠው። ዋሳ እየመዘገበ እያመጣ እዚህ ዝዋይ ነው የምንገበያየው። በዛ አይነ ሁኔታ ነው ሰው ህይወቱን፣ ትዳሩን፣ ኑሮ ልጆቹን የሚያስተምረው በቃ በአጠቃላይ ጀልባ ነገር ካልታየ በጣም እድሜያችን አጭር መሆኑን ነው እኔ የምገልጸው። በደንበ ላይቅ ላይ ያለው የንፋስ ኃይል በሰው ቀዘፋ ለሚንቀሳቀስ ጀልባ ምቹ አይደለም ያሉት ነዋሪው፣ በደሴቶቹ ላይ የሕክምና ጣቢያ ባለመኖሩም መቸገራቸውን ይናገራሉ። አንድ አለች የበላ የምትባል አንድ ሰው ምትይዝ፣ በሱ እንግዲህ እየመጣን አንዳንድ ያው የሚበላ ነገር በሱ እያደረሰን እየተመለስን ያ ምንም አጥጋቢነት አይደለም። ከአስር ኪሎ የበለጠ ዱቄት ይበላ የሚባለው ማለት ነው። በጀልባ ልሄድ ብትል ደግሞ ሁለት ሰው ነው በትንሹ ሰባት ሰዓት ከደሴቱ ከትሉ ጉዶ ወደ ዝዋይ ላይ ለመምጣት በትንሹ ሰባት ሰዓት ያስኬደናል። ያንን ደግሞ አንድ ቀን እዚህ አድረህ በሁለተኛ ቀን ነው የምትመጣው። እግዚአብሔር ይጠብቀን። እንግዲህ አሁን በዚህ ምክንያት ሰው የሞተብንም አለ በምጥ የሞተች አለ ታሞ በነፍስ እንደምንም ብለን ነፍሳቸውን ያዳንን አለ የሞተ ብኑላ አለ። አሁን በዚህ ምክንያት ምን እንደሚደረግ እግዚአብሔር የሚያውቀው የሴቲቱ ሕይወት በሕክምና እጥረት ለማለፉ ምን ማስረጃ አላችሁ በሚል የተጠየቁት የባቱ ከተማ ኮሚኒኬሽን ጽሕፈት ቤት ባልደረባ ውሳኔው ከተላለፈ ወር ማለፉን አስታውሰው ይህ ሁኔታ ሊከሰት እንደሚችል አስረድተዋል። የሞተር ጀልባ ዕቀባው በደንበል ሐይቅ ላይ ለመዝናኛና ሌሎች ጉዳዮች የየብስ አገልግሎት የሚሰጡ ነጋዴዎችንም ከስራ ውጭ አድርገዋል። በደንበል ሐይቅ ላይ የሞተር ጀልባ አገልግሎት ሰጪ ማህበር አባል የሆኑትና ስማቸው በአካባቢው አለ ባሉት የጸጥታ ስጋት ሳቢያ እንዳይጠቀስ የጠየቁት የባቱ ከተማ ነዋሪ እንዲህ ይላሉ። እኛ ጀልባችን ከቆመብን ወር አልፎናል። በወቅቱ በደሴቶቹ ላይ ተጠርጣሪ የሸኔ አባላት አሉ እየዘረፉም በጀልባ ወደ ደሴቶቹ ገብተው እየተሸሸጉ ናቸው የጀልባ አገልግሎቱ ቢቆም በእነርሱ ላይ እርምጃ ለመውሰድ ይመቸናል በሚል ነው ውሳኔው የተገለጸልን ስለ ውሳኔው ምንም የተሰጠን ወረቀት የለም ትዕዛዙን በስልክ ደውሎ የነገረን የትራንስፖርት ጽህፈት ቤት ነው ከዚያ በኋላ ሞተራችንን አስረከብን አሁን በባቱ ከተማ ፖሊስ ጣቢያ ነው ያለው ክልክላውን ተከትሎ ለባቱ ከተማ ፖሊስ ጣቢያ ከሰላሳ በላይ የማህበር የጀልባ ሞተሮችን ማስረከባቸውን የገለጹት ነዋሪው ከመንግስት አካል መፍትሄ እንድሰጠን ጠይቀን አገኘን ያሉትን ምላሽ እንዲህ ያስረዳሉ። ወደ ባቱ ከተማ ትራንስፖርት ጽህፈት ቤት፣ የባቱ ብልጽግና ፓርቲ ጽህፈት ቤት፣ የጸጥታና ደህንነት ቢሮ ሁሉ ዘንድ ሄደን ስንጠይቅ ውሳኔ የሚሰጠው የባቱ ከተማ አስተዳደር ነው አሉን። እርሱንም ጠየቅን። ምንም ምላሽ አላገኘንም ጉዳቱ በጣም ከባድ ነው ሰው ለወር አይደለም ለአንድ ቀን ሳይበላ አያድርም በዚያ ላይ እኔ አስራ አምስት ልጆች አሉኝ ሌላ ምንም የገቢ ምንጭ የለኝም አሁን ሁሉን ለፈጣሪ ሰጥቼ የሚሆነውን እየተጠባበቅሁ ነው በክልክላው ምክንያት በሞተር ጀልባ የየብስ አገልግሎት የሚሰጡ ወጣቶች ለመበተን ተገደዋል ያሉት እኚሁ ነዋሪ መንግስት በደንበ ላይቅ አካባቢ እንዳለ የሚናገረው የታጣቂዎች እንቅስቃሴ መኖሩንም አልሸሸጉም። ንመጅራ ወንቲ አማ ዱራ ሻካን ሱን ንመጅር ወንቲ ኩን እንጅራ ሀቃ እንጅራ እውነት ነው አለ። ታጣቂዎቹ ባለጀልባዎቹን በግዳጅ ወደዚህ ቦታ ውሰዱን፣ አድርሱን እያሉ ያስገድዳሉ። ሰውም ተቸግሮ ነው ያለው። ይህን የሚያደርጉትም የሸኔ ታጣቂዎች ናቸው። በደንብ ላይቅ ላይ የሞተር ጀልባ የየብስ ጉዞ እገዳ ከወር በፊት መጣሉን የባቱ ከተማ የመንግስት ኮሚኒኬሽን ጽህፈት ቤት አስታውቋል። ስማቸው እንዲጠቀስ ያልፈለጉ የባቱ ከተማ ኮሚኒኬሽን ጽህፈት ቤት ባልደረባ፣ እገዳው ከአመት በፊት በባቱ ማረሚያ ቤት እና በቅርቡ ደግሞ በከተማው ተፈጽመዋል ያሏቸውን ጥቃቶች ተከትሎ መተላለፉን አብራርተዋል። ከደንብ ላይቅ ደሴቶች ጋር በተገናኘ አለ የተባለው የጸጥታ ችግር ተፈቶ ለሰዎች እንቅስቃሴ መስመር እስክዘ ሲዘጋጅ ድረስ የጸጥታ ኃይሎች በስራ ላይ ናቸው ያሉት የኮሚኒኬሽን ጽህፈት ቤት ባልደረባ በሳምንት ውስጥ መስመሩ ለተጓዦች ክፍት እንደሚደረግም ጠቁመዋል። ለአሜሪካ ድምፅ ገልሞ ዳዊት ከአዳማ። ገልሞ ዳዊትን አመሰግናለሁ። ጋቢና ቪኦኤ ቀጥላል። ከአሜሪካ ድምፅ የፕሪቶሪያው የሰላም ስምምነትም ሆነ የፌዴራሉ መንግስት አከራካሪ በሚላቸው የማንነትና የወሰን ጥያቄ ከሚነሳባቸው አካባቢዎች አንዱ በሆነው የራያ አካባቢ መሰረታዊ አገልግሎቶች መቋረጣቸውን የአላማጣ ከተማ አስተዳደር አስታውቋል። ይህ መቋረጥም በህጻናትና በእናቶች ህይወት ላይ አደጋ ደቅኗል። ይህን የተመለከተውን ዘገባ መስፍን አድራጊ ያስደምጠናል። የማንነትና ራስን በራስ የማስተዳደር ጥያቄ በሚነሳባቸው በፕሪቶሪያው የሰላም ስምምነትና በፌዴራሉ መንግስት አከራካሪ ከሚባሉ ከሰሜን ኢትዮጵያ ጦርነት በኋላ ደግሞ አዲስ በተቋቋሙ የአማራ ክልል አስተዳደር ከተያዙ አካባቢዎች አንዱ የሆነው የራይ አብዛኞቹ ወረዳዎች በትግራይ ክልል ታጣቂዎች መያዙ በአካባቢው ነዋሪዎች ከተነገረበት ካለፈው ሚያዝያ 7 ቀን 2016 ዓ ም ጀምሮ መሰረታዊ አገልግሎቶች መቋረጣቸውን የአላማጣ ከተማ ከንቲባ አስታውቀዋል። አገልግሎት መስጠት ካቋረጡት ተቋማት አንዱ የአላማጣ ከተማ ሆስፒታል መሆኑን የከተማዋ ከንቲባና የወሎራ የአማራ ማንነትና ወሰን አስመላሽ ኮሚቴ ሰብሳቢ አቶ ሀይሉ አበራ ዛሬ ሐሙስ ለአሜሪካ ድምጽ ገልጸዋል። በዚህም ስምንት የጨቅላ ህጻናትና ሶስት እናቶች ከህክምና አገልግሎት እጦት ጋር በተያያዘ ህይወታቸው ማለፉን አስረድተዋል። የትግራይ ክልል ናቸው ሲሉ ከንቲባው የገለጿቸው ታጣቂዎች ከአላማጣ ከተማ በቅርብ ርቀት ላይ ቢገኙም ከተማዋ እስካሁን በመከላከያ ኃይል ቁጥጥር ስ ጦርነት የሚሉት ከንቲባ ሀይሉ፣ ለሆስፒታሉ አገልግሎት መቋረጥ ሶስት ምክንያቶችን ዘርዝረዋል። ቶታሊ ሆስፒታሉ እየቆመ ያለበት ዋናው ምክንያት አንደኛ ከህወሓት ጋር ተመሳጥረው የሚሰሩ ኃይሎች ስላሉ፣ ሁለተኛው የግል ጥቅማቸውን ለማስፋፋት፣ ሶስተኛው ከስጋት አንጻር። ደሞዝም አስፈላጊ ድጋፍ እየተደረገ ህዝባቸውን በችግር ሰዓት ላይ ጥሎ መሄድ ከሞራል አንጻርም ከሙያም አንጻርም የሚጠበቅ አይደለም። በታጣቂዎቹ ላይ የተሰነዘረውን ወንጀል አስመልክቶ ወደ ትግራይ ክልል ጊዜ አስተዳደር መንግስት ኮሚኒኬሽን ቢሮ ኃላፊ ረዳኢ ከዚህ አለፎም በስልክም ሆነ በጽሁፍ መልእክት ምላሽ ለማግኘት ሞክረን ስልካቸው አይመለስም። የደቡብ ትግራይ አስተዳዳሪ ሀፍቱ ኪሮስ ግን ለጽሁፍ መልእክታችን ከሰላሳ ደቂቃ በኋላ እንድንደውልላቸው ምላሽ ሰጥተውን ስንደውል ስልካቸው ከአገልግሎት መስጫ ክልል ውጭ በመሆኑ ልናገኛቸው አልቻልንም። በሌላ በኩል ባለፈው ሚያዝያ 8 2016 ዓ ም ለመገናኛ ብዙሃን መግለጫ የሰጡት የትግራይ ክልል ጊዜያዊ አስተዳደር ምክትል እርሰ መስተዳደር ሌትናል ጄኔራል ታደሰ ወረደ በአማራ ክልል በተዋቀሩት የሚያደርጉት የራያ አላማጣ ታጣቂዎችና በተፈናቀሉ የትግራይ ሚኒሻዎች መካከል የተቀሰቀሰው የአካባቢ ግጭት ተስፋፍቶ አላማጣ ጫፍ መድረሱን መግለጻቸው ይታወሳል። አወዛጋቢ ወይም ማጨቃጫቂ እየተባሉ የሚጠሩ አካባቢዎችን በተመለከተም ሌትናል ጀኔራል ታደሰ ሰሞኑን መቀሌ ላይ በሰጡት ጋዜጣዊ መግለጫ አካባቢዎቹ የሚታወቁት የትግራይ ይዞታ ናቸው፣ አከራካሪ አይደሉም፣ ማለታቸውን መዘገባችን ይታወሳል። የሰሜን ኢትዮጵያው ጦርነት በፕሪቶሪያ ሰላም ስምምነት ከተቋ በኋላ አካባቢዎቹን እያስተዳደረ ካለው ከአማራ ክልል መንግስት ኮሚኒኬሽን ቢሮ እስካሁን ምንም አይነት አስተያየት አልተሰጠም። ምላሽ ለማግኘትም ተደጋጋሚ ሙከራዎችን አድርገን አልተሳካለንም። ከፌዴራል መንግስቱ ምላሽ ለማግኘት ያደረግነው ሙከራ አልተሳካም። ስማቸውን ከመግለጽ የተቆጠቡ አንድ አላማጣ ከተማ አስተያየት ሰጪም በሆስፒታሉ አገልግሎት መቋረጥ ምክንያት አጋጥሞኛል ያሉትን መጉላላት ተናግረዋል። ልጅ ለማሳከም አላማጣ ከተማ ሆስፒታል ለመገልገል ሄደን ነበር። ጤና አገልግሎት አይሰጥም ሆስፒታሉ በጠቅላላ አንደኛ መድኃኒት ቤቱን ተዘግቷል። ያለኝ አማራጭ ወደ ግል ሂዶ ለማሳከም ነው። የመንግስት ሆስፒታል ላይ የሚሰሩ ናቸው ግልን እየሰሩ ያሉት። እነሱ ጋር ተሄዶ ለማስመርመር ደግሞ ከስምንት ሺህ እስከ ሀያ ሺህ ነው የሚጠይቁት። በከተማዋ የሚገኘው የመንግስት ጤና ጣቢያ ከሶስት ቀናት መቋረጥ በኋላ በጠቅላላ ካሉት ስልሳ ሶስት ሰራተኞች ውስጥ ሰላሳ አምስት ፈቃደኛ ባለሙያዎችንና ድጋፍ ሰጪ ሰራተኞችን በማሰባሰብ የሕክምና አገልግሎቱን እንደጀመረ ታውቋል። ይሁን እንጂ ከሕሙማኑ ብዛት ከሕክምና ባለሙያዎቹ ቁጥር ማነስና ከጤና ጣቢያው አቅም አንፃር የአገልግሎት አሰጣጡ አዳጋች እየሆነ መምጣቱን ጤና ጣቢያውን በፈቃደኝነት እያስተዳደሩና በሕክምና አገልግሎትም እየተሳተፉ መሆናቸውን የነገሩን ዶክተር ሰኢድ መረዋ አስታውቀዋል። ከፍተኛ ቁጥር እንዲጨምር ያደረጉት የውጭ ተመላላሽ እና የኤች አይቪ የእናቶች ክትትል እንዲሁም ደግሞ የህፃናት ክትባት ነው። ሆስፒታል ዝግ በመሆኑ ምክንያት እነሱን በማስተናገድ ይውላል። ሁለተኛ ገጠር አያለ ማጣ የቲቪ መድኒት የሚሰጥ ጤና ጣቢያ የለም። በአጠቃላይ ሌላም ሆስፒታል አለ ገጠር አያለ ማጣ መረዋ የሚባል እሱም አገልግሎት አይሰጥም። በዚህ ምክንያት ከአሁን በፊት ዴይሊ ከመቶ ሀያ ያልበለጠ ታካሚ ነበር የሚታየው በአሁኑ ሰዓት ግን በየቀኑ እስከ አራት መቶ የሚደርሱ አገልግሎት እየሰጠን ያለ ነው። ይህን ደግሞ በጣም መጨናነቅ ፈጥሯል። ማዋለድ ብቻ አገልግሎት አንሰጥም። እሱንም ግን ለመፍታት ኮማንድ ፖስት መጥቶ አናግረውናል። ዛሬ እነሱ ባለሙያ ከፖለቲካ ነፃ መሆን አለበት ተመልሶ ወደ ስታ እንዲገቡ እያገዙን አሉ። እነሱንና ያልተመለሱት ደግሞ ፕሊስ ተመለሱ እያል ኮሚኒኬት እያደረግን ነው። በሌላ በኩል ባላማጣ ከተማ በራያ ዓላማጣ በራያ ባላና በኮረማ አካባቢዎች በሚገኙ አንድ መቶ ሀያ ሶስት ትምህርት ቤቶች ውስጥ የሚማሩ ከአርባ ሁለት ሺህ በላይ ተማሪዎች በጸጥታው ችግር ምክንያት ትምህርታቸውን ለማቋረጥ እንደተገደዱ ከንቲባ ኃይሉ ተናግረዋል። የትምህርት ተቋማት ኦልሞስት አሁን አንድ ወር እየሆነ ነው ከቆመ። በዚህ ምክንያት ለአመታት ከትምህርት ገበታ አርቀው የነበሩ ህጻናት፣ ወጣቶች በጥሩ ሞራል አነሳስተን ወደ ትምህርት ገበታቸው እንዲመለሱ አድርገን አሁን ላይ ያሉት የአስራ ሁለት ያክል ተማሪዎች ከአሁን በፊት ለሁለት እና ለሶስት ዓመታት ትምህርታቸውን ያቋረጡ ናቸው። ከባለፈው አመት ጀምሮ ወደ ትምህርት ገበታቸው እንዲመለሱ እና በጥሩ ሁኔታ ላይ ጥሩ ተስፋ ያጣልንባቸው ተማሪዎች ነበሩ። ሚያዚያ ሰባት የተደረገ የመጨረሻ ወረራ ትምህርት እንዲቆም ሆኗል ማለት ነው። ዘንድሮ የአስራሁለተኛ ክፍል ብሔራዊ መልቀቂያ ፈተናን የሚወስዱ የራያ አካባቢ ተማሪዎች ግን የወልዲያ ዩኒቨርሲቲ ለማስተማር ዛሬ ሀሙስ ተማሪዎችን መቀበል መጀመሩን የዩኒቨርሲቲው አካዳሚክ ፕሮግራሞች ዳይሬክተር ሳሙኤል ንጋቴ ተናግረዋል። የዛ አካባቢ ያሉ መንግስት አካላቶች የጠየቁት ስለነበረ በእኛ በኩል ዝግጁ ነን። ዘጠኝ ሃምሳ ሁለት አካባቢ ናቸው ተማሪዎቹ እዛ አካባቢ ያለ የሶስት ወረዳ ትምህርት ቤት ተማሪዎች። ስለዚህ እነዚህ ተማሪዎች ዶርም ከማዘጋጀት ጀምሮ መማሪያ ክላሱ ማዘጋጀት ና በቋሚነት በመደበኛ መራ ግብር ወጥቶላቸው ሊያስተምሩ የሚችሉ መመራኖችን ዝግጁ አድርገን የኛኮ የጠበቅን ነው። በኢትዮጵያ የአሜሪካ አምባሳደር አርቪንግ ማሲንጋ በኦሮሚያ በአማራ በትግራይ ለሚገኙና ኢትዮጵያን ለሚያስተዳድሩ ሲሉ በትላንት ረቡዕ የፖሊሲ ንግግራቸው ባስተላለፉት መልእክት ወደ ሰላም የሚያሻግረው መንገድ አካታች ውይይት እንጂ ግጭት አይደለም ብለዋል። በኢምባሲው የፌስቡክ ማህበራዊ ትስስር ገጽ በወጣው በዚሁ መልእክታቸው አምባሳደር ማሲንጋ ያልተስተጓጎለ ሰብአዊ ድጋፍ እንዲደር እርስ ውይይት እንዲደረግና በሀገር አቀፍ ደረጃ ጊዜያዊ ተኩስ አቁም እንዲኖር ጠይቀዋል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ። መስፍን አራጌ እናመሰግናለው። አሁን ደግሞ ወደ አፍሪካዊቱ ሀገር ማላዊ ወደሚወስደን ሌላ ዘገባ እንሻገራለን። በአብዛኛው የአፍሪካ ሀገራት ባሉ የቤተሰብ ህግጋት የሚታየው ክፍተት በሴቶችና በልጃ ገረዶች ላይ የሚታየውን መገለል በማባባስ ላይ እንደሆነ አንድ አዲስ ጥናት አመላክተዋል። በጾታዎች መካከል እኩልነት እንዲሰፍን በመስራት ላይ ያለው ዓለም አቀፉና ትርፋማ ያልሆነው ድርጅት ኢኳሊቲ ናው እንደሚለው የጾታ ግንኙነት፣ ትዳርና ውርስን በተመለከቱና በሌሎች ጉዳዮች የሚወጡ ህግጋት ለወንዶች ያጋደሉ በመሆናቸው ሴቶችን ወደ ተስፋ መቁረጥ እየገፉ ናቸው። ላሜክ ማሲና ከማላዊ የላከውን ዘገባ እንግዱ ውልዴ ያስደምጠናል። ትላንት ረቡ የተከበረውን ዓለም አቀፍ የቤተሰብ ቀንን በማስመልከት የተለቀቀው አዲስ ጥናት ሀያ በሚሆኑ የአፍሪካ ሀገራት ያለው የቤተሰብ ህግ ማዕቀፍ ትዳር፣ ፍቺ፣ ልጅን የማሳደግ ኃላፊነትና የሀብት ባለቤትነትን በተመለከተ የሴቶችን መገለል እንዳባባሰ አመልክተዋል። ኤስተር ዋዌሩ የኢኳሊቲ ናው የህግ አማካሪና የጥናቱ ተባባሪ አዘጋጅ ናቸው። ኤስተር ከኬንያ ለቪኦኤ እንደተናገሩት የቤተሰብ ሕግጋቱ በአፍሪካ በሴቶች ህይወት ላይ አሉታዊ ተጽዕኖ አሳድረዋል። በሱዳን ያለውን እንደ ምሳሌ ብንወስድ፣ ወንዶች እንጂ ሴቶች ፍቺ መጠየቅ አይችሉም። ይህ ማለት ሴቶች በማይፈልጉት ትዳር ውስጥ ታስረው ይቆያሉ ማለት ነው፤ ምክንያቱም ፍቺ መጠየቅ አይችሉም። ኤስተር ጨምረው እንዳሉት በአንዳንድ ሀገራት ሴቶች ፍቺ መጠየቅ ቢችሉም ሁለተኛ ትዳር በሚመሰረቱበት ጊዜ ከቀደመው ትዳር የወለዱትን ልጆቻቸውን ይዘው እንዲያሳድጉ አይፈቀድላቸውም። በማላዊ ያለው ያስገድዶ መድፈር ሕግ በትዳር ውስጥ አይሰራም። ምክንያቱ ደግሞ በልማድ ያለው ሕግ በትዳር ውስጥ ሁሌም የፆታ ግንኙነት በሁለቱም ወገኖች ፈቃድ እንደሚደረግ ታሳቢ ስለሚያደርግ ነው። በተጨማሪም በትዳር ውስጥ ያሉ ሴቶች ህመምተኛ ካልሆኑ ወይም ከትዳር አጋራቸው በህግ ካልተለያዩ በስተቀር እምቢተኛ መሆን አይችሉም። በታንዛኒያ ደግሞ እንደ መደፈር የሚቆጠረው ከተለያዩ በኋላ የሚፈጸም ከሆነ ነው። እንደ አልጄሪያ፣ ካሜሩን፣ አይቮሪ ኮስት ና ናይጄሪያ በመሰሉ ሀገራት ያሉት የልማድና የሃይማኖት ደንቦች ውርስን በተመለከተ ለወንዶች ያደሉ ናቸው። ሴቶችና ልጃገረዶች ከወንዶች ያነሰ ውርስ ያገኛሉ። ሃላ አልካሪብ በአፍሪካ ቀንድ በሴቶች ስልታዊ ተነሳሽነት ላይ የሚሰራው ስትራቴጂክ ኢኒሽቲቭ የተሰኘው ድርጅት ኃላፊ ናቸው። ሃላ ከኢትዮጵያ ሆነው ለቪኦኤ እንደተናገሩት በበርካታ ሀገራት የሚታየው የሕግ አለመመጣጠን ሴቶች አጋዥ የማጣት ስሜት እንዲሰማቸው አድርገዋል። እኩል ሳትታይ እና መገለል ሲደርስብህ አስበው። ድሃ መሆንህ ሆን ተብሎ ለሁከት መጋለጥህ እንደ ሰው ሳትቆጠር እና ዝቅ ተደርገ ስትታይ፣ እኩል እድል ሳይሰጥህ ሲቀር፣ የተለያየ የጾታ ጥቃት ሲደርስብህና ክብር ሳይጠበቅ ሲቀር፣ እነዚህ ሁሉ ደርሰውብህም ስትገለል እንደማለት ነው። ፍራንሲስ ሴላሲኒ በታንዛኒያ ግርዛትን ለማስቆም የሚሰራው ተቋም ኃላፊ ናቸው። እርሳቸው እንደሚሉት ማህበረሰቦችም ሴቶችን ለመከላከል የወጡትን ህግጋት ወደ ጎን በማለትና ባለማክበር አሉታዊ አስተዋጽኦ በማድረግ ላይ ናቸው። መጀመሪያ ከ10 ዓመት በላይ ያሉ ልጃገረዶችን ለትዳር ለማዘጋጀት በሚል በአሰቃቂ ሁኔታ ይገረዛሉ። አሁን አሁን ሕፃናትንም እየገረዙ ነው። ይህን የሚያደርጉት ከሕግ ለማምለጥ ነው። ምክንያቱም ሕፃናቱ ተገረዝኩ ብለው ፍርድ ቤት አይሄዱም፣ መገረዛቸውንም መናገር አይችሉም። የኢኳሊቲናው ኃላፊዋ ኤስተር እንደሚሉት በርካታ ሀገራት የሴቶችን መብት የሚከላከሉ ዓለም አቀፍ ስምምነቶችን ቢፈርሙም በየሀገራቱ የወጡት ሕግጋት ግን አፈጻጸማቸውን አስቸጋሪ አድርገዋል። የአፍሪካ ሀገራት ያሏቸውን የቤተሰብ ሕግጋት ከዓለም አቀፍ የሰብአዊ መብት ሕግጋት ጋር እንዲያጣጥሙ ጥሪ አድርገዋል። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።